የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በኤክስ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ጋር በተለያዩ ጉዳዮች ላይ መወያየታቸው ገልጸዋል። ውይይቱም በፕሪቶሪያው ዘላቂ የግጭት ማቆም ስምምነት አፈጻጸም ላይ ያተኮረ መሆኑን አመልክተዋል። ስምምነቱን ከመተግበር አንጻር ያጋጠሙ ፈተናዎችና ወደፊት መራመድ በሚቻልበት መንገዶች ላይ ተነጋግረናል ነው ያሉት። ዩናይትድ ስቴትስና አጋሮቿ ስምምነቱ ሙሉ በሙሉ እንዲፈጸም የተቀናጀ ጫና ማድረግ ማድረግ እንዳለባቸው መጠየቃቸውም አቶ ጌታቸው ረዳ ጠቁመዋል። ይህን በማድረግ በመቶ ሺዎች የሚቆጠሩ ተፈናቃዮችና በሱዳን የሚገኙ ስደተኞች መከራ እንዲያበቃ ለማድረግ እንደሚያስችልም ጠቅሰዋል። የስምምነቱ በምልአት ያለመተግበር በቀጠናው የሰላምና የጸጥታ ላይ አሉታዊ ውጤት ሊኖረው እንደሚችል ማሳሰባቸውም አቶ ጌታቸው ረዳ ገልጸዋል። በተመሳሳይ አምባሳደር ማይክ ሃመር ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌትናንት ጄኔራል ጻድቃን ገብረትንሣኤ ጋራም በኢትዮጵያ አዲስ ዓመት ቀን መወያየታቸው በአዲስ አበባ የሚገኘው የአሜሪካ ኤምባሲ በፌስቡክ ገጹ አስታውቋል። ኤምባሲው በመግለጫው ተወያዮቹ የፕሪቶሪያው ዘላቂ የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ማድረጉ አጣዳፊነት ላይ መስማማታቸውን ጠቁመዋል። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ነው አዲሱን ዓመት 2017 አስመልክተው ትናንት ማምሻውን በድምፅ ወያኔ ቴሌቪዥን ባስተላለፉት መልእክት በህወሀት አመራሮች መካከል የተፈጠረው ልዩነት ህዝብ በማስቀደም በሰላማዊ ውይይትን እንዲፈታ ጠይቀዋል። አዲስ ዓመት ዝተፋነቐለ ህዝብና ናብ መረበቱ ዝመለሰላ ናይ ሰላም አዲሱ ዓመት የተፈናቀለው ህዝባችን ወደ ቀየው የሚመለስበት የሰላም የጤናና የልማት ዓመት እንዲሆን እመኛለሁ። በትግራያችን አሳሳቢ ጉዳይ ተፈጥሮ እንዳለ ይታወቃል። የሆነ ይሁን ፖለቲካዊ ልዩነት ቢኖርም፣ ሰላም ሊረበሽ አይገባም። በመግባባትና በውይይት የማይፈታ ልዩነት የለም። ዋናውን ማዕከላችንን የህዝብ ፍላጎት ካደረግን ፖለቲካዊ መፍትሄ መስጠት ይቻላል። ሁሉም አካሎች ልዩነታቸውን በሰላም እንዲፈቱና የትግራይን ህዝብ ፍላጎት እንዲያስቀድሙ እማጸናለሁ። የትግራይ ህዝብ ሰላምና ልማት ነው የሚገባው። እደግመዋለሁ። የትግራይ ህዝብ ሰላምና ልማት ነው የሚገባው። በሰሜን ኢትዮጵያው ጦርነት በአስር ሺዎች የሚቆጠሩ ሴቶች በክልሉ ጉዳት ደርሶባቸዋል፣ ያሉት ዶክተር ቴድሮስ እነዚህን ሴቶች ማገዝ የሁላችንም ድርሻ መሆን ይገባል ሲሉም ተናግረዋል። ዋና ዳይሬክተሩ እነዚህ ተጎጂዎች እንደሚደግፉ የገለጿቸው በአገር ውስጥና በውጭ ሀገራት የሚገኙ ሰዎች አመስግነዋል። እሳቸውም በሽልማት ያገኙት ሃምሳ ሺህ የአሜሪካ ዶላር ለእነዚህ በጦርነቱ ጉዳት ለደረሰባቸው ሴቶች ስራ ማስጀመሪያ እንዲሆን የአሸንዳና የአዲስ ዓመት በዓላትን ምክንያት በማድረግ ለማበረከት መወሰናቸውን ገልጸዋል። በተመሳሳይ በትግራይ ክልል የሚገኙ ሰባት የሲቪል ማህበረሰብ ተቋማት በህወሀት አመራሮች መካከል የተፈጠረው ልዩነት በሰላማዊና በውይይት ለመፍታት የጀመሩትን እንቅስቃሴ አጠናክረው እንደሚቀጥሉ ገልጸዋል። እንቅስቃሴ እስካሁን ውጤት ባያስመዘግብም አጠናክረው እንደሚቀጥሉ ነው የክልሉ የሲቪል ማህበረሰብ ተቋማት ህብረትን ጨምሮ ሰባት ተቋማት ባወጡት መግለጫ ያስታወቁት። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም።